ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ሄኖክ ሰማግዜር ነኝ ጋቢና ቪኦኤ አስገባቸው የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አረጋውም እዚህ ጋቢና አብራኛለች። ሰላም ሰላም፣ እንደምናመሻችሁ። የዛሬው ፕሮግራማችን እንግዲህ የሚያተኩረው ሀይኖክ ምን ላይ ነው? የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የካቢኔ ሹምሽር አካሂደዋል። ጠቅላይ ሚኒስትሩ ዛሬ ለሕዝብ ተወካዮች ምክር ቤት ቀርበው እጩዎቻቸውን ለምክር ቤቱ ካቀረቡ በኋላ በሙሉ ድምፅ ጸድቋል። ቦታዎች ያቀረብካቸው እነዚህ በመሆናቸው ምክር ቤቱ ተቀብሎት እንዲያጸድቅልኝ በአክብሮት ጠይቃለሁ። አመሰግናለሁ። ድምፅ የማሰጡ እጃ ላይም። ስለዚህ በክቡር ጠቅላይ ሚኒስትር የቀረበው ሹመት በሙሉ ድምፅ ጸድቋል። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ካቀረቧቸው ትልልቅ ሹመቶች መካከል ወርቅነህ ገበየሁ የውጭ ጉዳይ ሚኒስትር፣ አብርሃም ተከስተ ደግሞ የገንዘብና ኢኮኖሚ ልማት ሚኒስትር ሆነዋል። ዝርዝሩን ከአዲስ አበባ ደርሶናል እናቀርባለን። ተቃዋሚዎችና ምሁራንስ ምን ይላሉ ጠይቀናል። በተለያየ ደረጃ በተለያየ ምህ በኢህአደግ ቢሮ ሲሰሩ የነበሩ ሰው ናቸው። ተመለሱ ተባረሩም አሉ። ሰንጅ ነው የተባረሩም እንደገና ተካተዋል። ኢትዮጵያ ሕዝብ አሁን የሚፈልገው የሹመት የወንበር ለውጥ አይደለም። ሊመጣ የሚችለው የፖሊሲ ለውጦች ሲኖሩ ነው። እንግዲህ መንግስታት ሊወርቁ ሲንገዳገዱ ለመትረፍ እና መልሰው ለመቆም ሲሉ በሁሌም የሚያደርጉት የሹም ሽር በማድረግ ለመቆየት የሚያደርጉት ሙከራ ነው። የሹመት የሰዎች ድልድል ሳይሆን መሰረታዊ የሆነ ለውጥ ነው እየጠየቅን ያለ ነው። ጉዳዩን በቅርበት የሚከታተሉ ጋዜጠኞችና ጸሐፊዎችንም ዛሬ በጋቢና አሳፍረናል። ሶስት ሴቶችም አዲስ ሹመት አግኝተዋል። በቂ ነው እንጠይቃለን። የሴቱ ቁጥር ማለት ነው። እናንተም በፌስቡክ አት ቪኦኤ አማህሪክ ላይ አስተያየቶቻችሁን አድርሱ። አስተያየቶቻችሁን እየተቀበልን አብረናችሁ እንቆያለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ አጠርላሉ የምሽቱ ዜናዎች። ጽዮን ግርማ ነኝ። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ 21 አዲስ ሹመቶች የተካተቱበት የካቢኔ ሹምሽር ዛሬ ይፋ አድርገዋል። በዚህ መሰረት ዶክተር ወርቅነህ ገበየሁ የውጭ ጉዳይ ሚኒስትር ሆነው ተሾመዋል። ሰላሳ አባላት ባሉት የኢትዮጵያ ካቢኔ ምክትላቸውን አቶ ደመቀ መኮንንን ጨምሮ ዘጠኙ በያዙት ኃላፊነት እንደሚቀጥሉ ጠቅላይ ሚኒስትሩ ገልጸዋል። ከተቀሩት መካከል የተወሰኑት በሌላ መስሪያ ቤት በተመሳሳይ ማዕረግ ተሹመዋል አሊያም ከኃላፊነት ተነስተዋል አዲሶቹ ተሿሚዎች የእድገት ደረጃቸውን የሚጠይቀው ዝንባሌ እውቀትና ክህሎት ያላቸው ናቸው ብለዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ አድማጮች ይህን በተመለከተ ሰፋ ያለ ዝርዝር ከዜናው በኋላ ይኖረናል የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ልክ የዛሬ ሳምንት ማክሰኞ እንደ አውሮፓውያን አቆጣጠር ህዳር ስምንት ቀን ሁለት ሺ አስራ ስድስት አመተ ምህረት ይካሄዳል። ባለፈው የጥቅምት ወር ስለ ሁለቱም የእጩ ተፎካካሪዎች ዱብዳ ዜናዎች መስማት የተለመደ ሆኖ በከረመበት የምርጫው ዘመቻ ሂደት ውጤቱን መተንበይ አዳካች ሆኖ መቆየቱ ይታወቃል። በዚህ የመጨረሻው ሳምንት ሁለቱ ተፎካካሪዎች በተቀራራቢ የድጋፍ ድምጽ ተጣምደው ወደ ሳምንት ማክሰኞ የተንደረደሩ ናቸው ዲሞክራቷ እጩ ሂላሪ ክሊንተን ወደዚህ ወደ መጨረሻው ሳምንት መዳረሻው ላይ በሀገር አቀፍ የመራጭ ግምገማዎች ሪፐብሊካኑ ዶናልድ ትራምፕ በሪል ክሊር ፖለቲክስ ግምገማ መሰረት በስድስት ነጥብ በተመቻቸ ሁኔታ እየመሩ ነበር ሆኖም የፌዴራሉ ምርመራ ቢሮ እንደገና ኢሜሎች እንመረምራለን ማለቱ የኦባማ ኬር የጤና ዋስትና ክፍያ በከፍተኛ ደረጃ መናሩና የዊክሊክስ ክስ የተሰረቁ ኢሜሎችን እየቆነጠረ መልቀቅ መጀመሩ የክሊንተንን የምርጫ ዘመቻ በማሯሯጥ ላይ ይገኛል። የእስልምና መንግስት ነኝ ባዩን ቡድን ከኢራቋ ሞሱል ከተማ ለማባረር በተያያዘው የጥቃት ዘመቻ ልዩ ኃይሎቹ በከተማዋ የሚገኘውን የመንግስት ቴላቪን ጣቢያ ህንፃ መቆጣጠራቸውን አንድ የሀገሪቱ ጀኔራል ተናገሩ። የኢራቅ ኃይሎች በከተማዋ ዙሪያ አተኩሮ ማጥቃት ከጀመሩ ወዲህ በሁለት ዓመታት ውስጥ ለመጀመሪያ ጊዜ ከተማ ውስጥ መግባት ችለዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜር እና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ 21 አዳዲስ ሹመቶች የተካተቱበት የካቢኔ ሹምሽር ዛሬ ይፋ አድርገዋል። በዚህ መሠረት ዶክተር ወርቅነህ ገበየው የውጭ ጉዳይ ሚኒስትር ሆነው ተሹመዋል። 30 አባላት ባሉት የኢትዮጵያ ካቢኔ ምክትላቸውን አቶ ደመቀ መኮንንን ጨምሮ ዘጠኙ በያዙት ኃላፊነት እንደሚቀጥሉ ጠቅላይ ሚኒስትሩ ገልጸዋል። ከተቀሩት መካከል ደግሞ የተወሰኑት በሌላ መስሪያ ቤት በተመሳሳይ ማዕረግ ተሹመዋል፣ አለበለዚያም ከኃላፊነታቸው ተነስተዋል። አዳዲሶቹ ተሻውሚዎች ደግሞ የእድገት ደረጃን የሚጠይቀውን ዝንባሌ፣ እውቀትና ክህሎት ያላቸው ናቸው ብለዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ። እስክንድር ፍሬው ከአዲስ አበባ ዝርዝሩን ልኳል። መስመር ላይ ዳንኤል ብርሃኔ አለ። ዳንኤል ብርሃኔ ሆርን አፌርስ ድረገጽ ላይ ጸሐፊ ነው። እንደምናመሸ ዳንኤል ሰላም። እንደምናመሸ እንግዲህ በጽሁፍ ባሰፈርከው ቃል እንነሳና ከዘመነ ሲቪል ሰርቪስ ወደ ዘመነ አዲስ አበባ ዩኒቨርሲቲ በሰላም እንኳን አደረሰን ብለሃል። ይህም የሆነው ይቅርታ እንጠይቃለን የተሳሳተ ቴክኒክ እክል ገጥሞን ነው። የእስክንድር ፍሬው ዘገባ ጠቅላይ ሚኒስትሩ በፓርላማ ያቀረቡት ደርሶናል። እሱ እናቀርባለን። የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። የተጠበቀው እውን ሆኗል። ሲነገር የቆየው ይፋ ተደርጓል። ኢህአዴግ በአዲሱ ዓመት መጀመሪያ እንደሚወሰዱ ከገለጻቸው የለውጥ እርምጃዎች አንዱ ይኸው ነበር። የሰው ኃይል ምደባ ማስተካከያ ወይም የካቢኔ ሹምሽር። ከ30 የካቢኔ አባላት ዘጠኙ በያዙት ኃላፊነት እንደሚቀጥሉ የገለጹት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የ21 አዲስ ሚኒስትሮችን ሹመት ግን ለህዝብ ተወካዮች ምክር ቤት አቅርበዋል፣ ጸድቀዋል። ትኩረት ከሳቡት አንዱ የውጭ ጉዳይ ሚኒስትርነቱ ቦታ ነው። የትራንስፖርት ሚኒስትር የነበሩት ዶክተር ወርቅነህ ገበየው ናቸው። በፌዴራል መንግስቱ ቁልፍ ከሚባሉ የሚኒስትርነት ቦታዎች አንዱ የሆነውን የውጭ ጉዳይ ሚኒስትርነት ያገኙት ዶክተር ወርቅነህ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ምክትል ሊቀመንበር ሆነው ሲመረጡ በፌዴራል መንግስቱም ለከፍተኛ ኃላፊነት እንደታጩ ታስቧል። የውጭ ጉዳይ ሚኒስትርነትን ቦታ ግን የጠበቅ አልነበረም። ኢህአዴግ በስልጣን ላይ በቆየባቸው ሀያ አምስት ዓመታት ዶክተር ወርቅነህ ሶስተኛው የኢትዮጵያ የውጭ ጉዳይ ሚኒስትር ናቸው። ሹመቱን ይፋ ያደረጉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የዶክተር ወርቅነህን የስራ ልምድ አብራርተዋል። አንደኛ ለኢህፍድሪ የውጭ ጉዳይ ሚኒስትርነት ዶክተር ወርቅነህ ገበየው ብሄር ኦሮሞ፣ የትምህርት ዝግጅታቸው የመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስ ና ዓለም አቀፍ ግንኙነት የማስተርስ ዲግሪ በተመሳሳይ ከአዲስ አበባ ዩኒቨርሲቲ በዓለም አቀፍ ግንኙነት የፒኤችዲ ከዩኒቨርሲቲ ኦፍ ሳውዝ አፍሪካ በፖሊሲ ሳይንስ መስክ አግኝተዋል። ዋና ዋና የሥራ ልምዳቸውን በተመለከተ ዶክተር ወርቅነ ገበየው ከ1985 እስከ 91 በብሔራዊ መረጃ እና ደህንነት አገልግሎት በተለያዩ የኃላፊነት ደረጃዎች ከ92-እስከ 93 ዓመተ ምህረት በኦሮሚያ ብሔራዊ ክልላዊ መንግስት የፍትህ ቢሮ ኃላፊነት፣ ከ94-2005 ዓመተ ምህረት መጨረሻ ድረስ የፌዴራል ፖሊስ ኮሚሽነር ጀኔራልነት፣ ከ2005 ሐምሌ እስከ ዛሬ ድረስ የትራንስፖርት ሚኒስትር በመሆን እያገለገሉ ያሉ ናቸው። በጠቅላይ ሚኒስትሩ ይፋ የተደረገው ካቢኔ አንዳንዶቹ ልክ እንደ ዶክተር ወርቅነህ ገበየሁ ሁሉ ከአንድ የሚኒስትርነት ቦታ ወደ ሌላ የተሸጋሸጉበት፣ ሌሎች ደግሞ ቢያንስ በያዙት ኃላፊነት ያልቀጠሉበት መሆኑ ይታያል። ከሚኒስትርነት ውጭ በሆነ ሌላ ኃላፊነት ስላለመመደባቸው እርግጠኛ መሆን ባይቻልም በዶክተር ወርቅነህ ገበየሁ የተተኩት ዶክተር ቴዎድሮስ አድሃኖም ከእነዚህ አንዱ ናቸው። በቅርቡ ከኦህዴድ ምክትል ሊቀመንበርነት የተነሱት የፐብሊክ ሰርቪስና የሰው ሀብት ልማት ሚኒስትር ወይዘሮ አስቴር ማሞም በአዲሱ ምደባ አልተካተቱም። በምትካቸው የተሾሙትም የፖሊሲ ጥናትና ምርምር ማዕከል ሚኒስትር ዴታ የነበሩት አቶ ታገሰ ጫፎ ናቸው። የመንግስት ኮሚኒኬሽን ጉዳዩ ጽሕፈት ቤት ኃላፊ ሚኒስትር የነበሩት አቶ ጌታቸው ረዳም በአዲሱ ካቢኔ ካልተካተቱት መካከል ይጠቀሳሉ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ቤት የድህረ ምረቃ ፕሮግራም አስተባባሪ እንደዚሁም የኢትዮጵያ ብሮድካስቲንግ ኮርፖሬሽንና የኦሮሚያ ሬዲዮና ቴሌቪዥን ድርጅት የቦርድ አባል የሆኑት ዶክተር ነገሬ ሌንጮ ናቸው በምትካቸው የተሾሙት የጤና ጥበቃ ሚኒስትር በነበሩት ዶክተር ከሰተ ብርሃን አድማሱ ቦታ የተሾሙት ደግሞ የአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ኃላፊ የሆኑት የማህፀንና የጽንስ ስፔሻሊስቱ ፕሮፌሰር ይፍሩ ብርሃን ናቸው። ፕሮፌሰር ይፍሩ ከሰባ በላይ የምርምር ጽሁፎችን በግልና በቡድን በተለያዩ ጆርናሎች ያሳተሙ ምሁር መሆናቸውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጠቅሰዋል። ልክ እንደ ፕሮፌሰር ይፍሩ ሁሉ በተለያዩ ከፍተኛ የትምህርት ተቋማት የሚሰሩ ሌሎች ምሁራንም በካቢኔው ተካተዋል። እናም ካቢኔው ኢህአዴግ ፊቱን ወደ ከፍተኛ ትምህርትና ሌሎች የምርምር ተቋማት ጭምር ማዞሩ የታየበት ነው። ከነዚህ ተሿሚ ምሁራን አንዱ ደግሞ የታላቁ የህዳሴ ግድብ የሙያተኞች ቡድን መሪ የሆኑት ዶክተር ኢንጂነር ስለሺ በቀለ ናቸው። ዶክተር ኢንጂነር ስለሺ በቀለ በአርባ ምንጭ ዩኒቨርሲቲ የአሁኑ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስራ ባልደረባ የነበሩ ናቸው። በአዲሱ ካቢኔ የማዕድን ነዳጅና ተፈጥሮ ጋዝ ሚኒስትር ሆነው የተሾሙትን አቶ ሞቱማ መቃሳን በመተካት የውሃ መስኖና ኤሌክትሪሲቲ ሚኒስትር ሆነው ተሹመዋል። ዶክተር ኢንጂነር ስለሺ በቀለ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የቀድሞው የሥራ ባልደረባቸው ለዚህ ኃላፊነት እንደሚመጥኑ የገለጹት የትምህርት ደረጃቸውንና ልምዶቻቸውን በማብራራት ነው። ዶክተር ኢንጂነር ስለሺ በቀለ ብሔር፣ ኦሮሞ የትምህርት ዝግጅት የመጀመሪያ ዲግሪ በስብል ምህንድስና ከአዲስ አበባ ዩኒቨርሲቲ የማስተርስ ዲግሪ በሃይድሮሊክስ ምህንድስና ና ሃይድሮሎጂ ከኒውካስል ዩኒቨርሲቲ እንግሊዝ ሀገር የፒኤችዲ ድግሪያቸውን በሃይድሮሊክስ ና በውሃ ሀብት ምህንድስና ከድረስደን ዩኒቨርሲቲ ኦፍ ቴክኖሎጂ ጀርመን ሀገር በከፍተኛ ማዕረግ ያገኙ ምሁር ናቸው። ዋና ዋና የስራ ልምዳቸው ዶክተር ኢንጂነር ስለሺ በቀለ ከ1986 እስከ 96 ዓ ም በቀድሞ የአርባ ምንጭ ውሃ ቴክኖሎጂ ኢንስቲትዩት ከጀማሪ መምህርነት እስከ ዲንነት በተለያዩ ደረጃ የሰሩ ሲሆን የአርባ ምንጭ ዩኒቨርሲቲ እስኪ መሰረት ድረስ ምስረታሩን በኃላፊነት የመሩ ከ96 እስከ 2003 ዓ.ም ዓለም አቀፍ የውሃ ምርምርና አስተዳደር ኢንስቲትዩት ኢዩሚ የምስራቅ አፍሪካ ና የናይል ተፋሰስ ኃላፊ በመሆን ዓለም አቀፍ ሙያተኞችን የመሩ በመጨረሻም የአፍሪካ ተጠባባቂ ዳይሬክተር ሆነው በውጤታማነት ያገለገሉ ከ2003 እስከ 2006 ዓ ም የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ኢሲኤ የውሃና የአየር ንብረት ለውጥ ከፍተኛ ስፔሻሊስት ሆኖ የሰሩ ከ2006 ዓ ም እስካሁን የተባበሩት መንግስታት ድርጅት ኒውዮርክ በኢኮኖሚና ሶሻል ዲፓርትመንት የ2030 የዘላቂ የልማት ግቦች የአቅም ግንባታ የውሃና ኢነርጂ ከፍተኛ ኢንተርሪጅናል አድቫይዘር በመሆን እያገለገሉ የሚገኙ ናቸው። ዶክተር ኢንጂነር ስለሺ በቀለ ከስልሳ በላይ የምርምርና የማስተማሪያ መጻሕፍት በመጽሐፍና ጽሑፎችን በግልና በቡድን በታወቁ ዓለም አቀፍ ጆርናሎች ያሳተሙ፣ በተለያዩ ሀገራዊና ዓለም አቀፍ ተቋማት ቦርዶችና የጥናት ቡድኖች የመሩ ያስተባበሩ፣ በተለይም ደግሞ በውሃና በቴክኖሎጂ ዙሪያ ከሚሰሩ ካውንስሎች አባል እና አስተባባሪ በመሆን የሰሩ ናቸው። ካቢኔው የተዋቀረው ብቃትን፣ ውጤታማነትንና የህዝብ ወገንተኛነትን ከግምት በማስገባት መሆኑን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለፓርላማው አብራርተዋል። አሁን በስራ ላይ ካሉት የካቢኔ ሚኒስትሮች የተወሰኑት ባስመዘገቡት ውጤት ተመዝነው በቦታቸው እንዲቀጥሉ የተወሰኑቱ እንዲሸጋሸጉና በአብዛኛው ደግሞ አዳዲስ የካቢኔ ሚኒስትር አባላት እንዲካተቱ በማድረግ ለተከበረው ምክር ቤት እንዲያጸድቅልኝ ይዤ ቀርብ ያለውኝ የካቢኔ ሚኒስትሮቹ ዋናው መመዘኛም ውጤታማነትና ለሕዝቡ ቅንና ቀልጣፋ አገልግሎት መስጠትን ያተኮረ ሆኖ በቀጣይነትም በውጤት እየተመዘኑ ማስተካከያዎች የሚደረጉም ይሆናል። በአዲስ መልክ የማቀርባቸው የካቢኔ ሚኒስትሮችም በአብዛኛው የእድገት ደረጃችን የሚጠይቀው ዝንባሌ፣ እውቀትና ክህሎት ያላቸው ቀድሞ በሰሩባቸው የከፍተኛ ትምህርትና የምርምር ተቋማት እንዲሁም በሙያቸው በተሰማሩበት መስክ ውጤታማ የነበሩ በመልካም ስነ ምግባራቸው በስራ ትጋትና ታታሪነታቸው የሚታወቁትን በማፈላለግ የተፈጸመ ነው። የካቢኔ ሹምሽር ማድረግ ያስፈለገበትን ምክንያትም ጠቅላይ ሚኒስትሩ ለፓርላማው አባላት አብራርተዋል። ክቡር የፍድሪ ፕሬዝደንት ለሁለቱ ምክር ቤቶች ባደረጉት የአመቱ የመክፈቻ የፖሊሲ ንግግር ካስቀመጧቸው አንኳር ጉዳዮች አንዱ ገዢው ፓርቲ ኢህአዴግና አባል ድርጅቶቹ እንዲሁም መንግስት በጥልቀት የመታደስ እንቅስቃሴ መጀመራቸውን አብስረው የዚህ ውጤት ከሆኑት ጉዳዮች አንዱና የመንግስት ስልጣንን ለግል ኑሮ ማመቻቻ ሳይሆን ለህብረተሰባዊ ለውጥ መሳሪያ አድርጎ ለመጠቀም አደረጃጀቱንና የአመራር ጥራት በየጊዜው እየፈተሹና አስፈላጊውን ማስተካከያ እያደረጉ መሄድ ተገቢ መሆኑን በጠቅላይ ሚኒስትር ጽፈት ቤት የዲሞክራሲ ስርዓት ግንባታ ጉዳዮች ማስተባበሪያ ማዕከል መቋቋሙንም አቶ ኃይለማርያም ደሳለኝ በዛሬው የፓርላማ ስብሰባ ላይ ይፋ አድርገዋል። ይህንኑ ማዕከል እንዲመሩ የተሾሙት ደግሞ በአዲሱ ካቢኔ ያልተካተቱ ሚኒስትሮች ናቸው። በዚህም መሰረት የትምህርት ሚኒስትር የነበሩት አቶ ሽፈራው ሽጉጤ በሚኒስትር ማዕረግ የዚህ ማዕከል ዋና አስተባባሪ፣ የገንዘብና ኢኮኖሚ ትብብር ሚኒስትር የነበሩት አቶ አብዱላዚዝ አህመድ በሚኒስትር ማዕረግ የዚሁ ማዕከል የፖለቲካ ፓርቲዎችና ሲቪክ ማህበራት ጉዳዮች አስተባባሪ፣ የእርሻና ተፈጥሮ ሀብት ሚኒስትር የነበሩት አቶ ተፈራ ደርበው በሚኒስትር ማዕረግ የዚሁ ማዕከል የገጠር ዘርፍ አስተባባሪ ሆነው ተሹመዋል። ከዚህም በተጨማሪ ወይዘሮ ፈትለ ወርቅ ገብረ እግዚአብሔር በተመሳሳይ በሚኒስትር ማዕረግ የከተማ ዘርፍ አስተባባሪ በመሆን እንዲያገለግሉ ተሹመዋል። ዛሬ ሹምሽር የተካሄደበት የጠቅላይ ሚኒስትር ኃይለማርያም ደሳሌ ካቢኔ የ2007ቱን ምርጫ ተከትሎ የተቋቋመና አንድ ዓመት ብቻ በስራ ላይ የቆየ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እንግዲህ ከዚሁ ከሹምሽር ጋር በተያያዘ ሌላ ዘገባ አጠናቅረናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የዛሬ ዓመት አዋቅራውት የነበረውን ካቢኔ ከአንድ ዓመት በኋላ አፍርሰው በዛሬው ዕለት አዲስ አመራር ሾመዋል። በዚህም መሰረት ዘጠኝ ሚኒስትሮች ባሉበት ሲቀጥሉ ሀያ አንድ አዲስ ተሾመዋል። በዚህ ሹምሽር ውስጥ የውጭ ጉዳይ ሚኒስትር የነበሩት ዶክተር ቴድሮስ አድሃኖም በዶክተር ወርቅነህ ገበየሁ ተተክተዋል። እንደዚሁም ደግሞ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር የነበሩት አቶ ጌታቸው ተነስተው ዶክተር ነገሪ ሌንጮ ተተክተዋል። በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበሩት እና የኢትዮጵያ ፖለቲካዊ ጉዳዮች ላይ አስተያየታቸውን በመስጠት የሚታወቁት ዶክተር ዳኛቸው አሰፋ አዲሱን ሹመት በተመለከተ አስተያየታቸውን ጠይቂያቸው ነበር። ለእኔ መቼ ስለውጥ አላየሁም። ምሁር የተባሉትም እነህ ዶክተሮቹ ፕሮፌሰሮቹም አስቀድሞም በኢህአደግ በተለያየ ዘርፍ ሲሰሩ የነበሩ ናቸው። ተምረዋል ተብሎ ሲቪል ሰርቪስ ሰዎች ናቸው። ከዛ ደግሞ ያው በያዙት ቢሮ በውጭ በርቀትም ሆነ በምንም ሄደውም ወዲያም ወዲህም ብሎ ብቻ ዶክተሮች ምናምን ተብሏል። አነ በሙሉ በሙሉ የኢህአደግ ሰዎች ናቸው። በክህሎት በችሎታ የኢንታይትልመንት ጉዳይ አይደለም ሲባል ነበር፣ አልሆነም። የብሔር አስተዋጽኦ ነው የታየው በብሔር አስተላለፍ የተካሄደ ምርጫ ነው። ዩኒቨርሲቲ ውስጥ ዶክተር ሂሩት ናት እና አንድ ሁለት ሶስት መሪ የነበሩ ናቸው። ከእሷ በቀር ሁሉም በተለያየ ደረጃ በተለያየ መስክ በኢህአደግ ቢሮ ሲሰሩ የነበሩ ሰዎች ናቸው ተመለሰው የመጡት አሁን ተባረሩም አሉ እኮ ተወንጅለው ተባረሩም እንደገና ተካተዋል። ምንም እኔ አኔ አልገባኝም። እኛ ሁሉም ሰው ጓጉቶ ነበር። እኔ እንኳን የራሴ አመለካከት ነበረኝ ጓደኞችም የራሳቸው ነበራቸው። ግን እኔ የምልሽ መሰለኝ ሲሆን ይኸው በቃ ሁለት መስፈርት ነው የተያዘው። አንድ የራሳቸውን ሰዎች ከተቱ ወደ ላይ ኤል ቤት አደረጉ እነኛ። ሁለተኛ በብሔር አስተዋጽኦ ነው የሄዱት። እሱን ትንሽ ጥያቄ ውስጥ እናስገባለን ብለው ነበር፣ አላደረጉም። እሱ ሁሉም በዘር በጥንቃቄ በብሔር ነው የተሠራው። ስንት ኦሮሞ እንደሚገባ ሁለተኛ ስንት እንደሚገባ፣ ሶስተኛ እንደ ኦፊሻል የቀረበውና ሪል የቀረበውን ለመስራት አልፈልግም ሊሆን ኮማንድ ፖስት የሚፈቅድልኝ አይመስለኝም። ስለዚህ ምንም ለውጥ የለውም። አስፋራ እኔን እስከሚመለከት የኦሮሞ ፌዴራሊስት ምክትል ሊቀመንበር አቶ ሙላቱ ገመቹን በስለ ሹም ሽሩ ፓርታቸው ያለውን አስተያየት ጠይቂያቸው ነበር። እኛ በአጠቃላይ የኢትዮጵያ ሕዝብ አሁን የሚፈልገው የሹመት የወንበር ለውጥ አይደለም። ሊመጣ የሚችለው የፖሊሲ ለውጦች ሲኖሩ ነው። የፖሊሲ ለውጦች ደግሞ ፓርቲው ራሱ ኢህአዴግ የፖሊሲ ለውጥ ሕዝብ በሚፈልገው በሚጠይቀው፣ የሕዝብን ጥያቄ በሚመልስ አይነት ካልሆነ በስተቀር የሰዎችን ሹምሽር ማድረግ ውጤት የለውም እና ስለዚህ እኛ እኛ እንደምናስበው የተሻሩ ሰዎች ላይ ቂም ያጠፉት ነገር በግለሰብ ያደረጉት ነገርም የለም። ስለዚህ ኢህአዲግ አሁን በአሁኑ ጊዜ የሚያደርጋቸው የሹምሽሮች ለኢትዮጵያ ህዝብ ጠቀሜታ አያመጣም። ሊመጣ የሚችለው ህዝብ የሚጠይቃቸውን የህዝብን ጥያቄ በአግባቡ ሲመልሱ ብቻ ነው እንጂ አሁን ከሌ በሚስተር ኤክስ እዚህ ላይ ነበረ ሚስተር ዋይ መጥቶ ቢመጣ ይለውጠዋል ማለት አይደለም። እነዚህም የሚመጡት ኢህአዲግ በነደፈው ፖሊሲ ላይ ተመስርቶ የሚሰሩ ናቸው። የኢህአዴግ ፖሊሲ ደግሞ ለሀያ አምስት አመት ሙሉ ተሞክሮ ምንም ለውጥ ያመጣ አይደለም። ህዝብ በዚህ ላይ በከፍተኛ ደረጃ ቅሬታ ያለው ስለሆነ እኔ ይሄ የሹም ሽሩ ለውጥ ያመጣል፣ ከእንግዲህ ወዲህ ኢህአዴግን ያሻሽለዋል፣ የሄዱ ሰዎች ጎድተዋል፣ እነዚህ የሚመጡት ደግሞ ይጠቅማሉ፣ የሚል ግምት የለኝም። አቶ ሙላቱ አያይዘው የግለሰቦቹ ችሎታ የቱንም ያህል ከፍተኛ ቢሆን ስርዓቱ እስካልተቀየረ ድረስ የሚመጣ የሰዎች ለውጥ የሚያመጣው አዲስ ነገር የለም ብለዋል የኦሮሞ ሚዲያ ኔትወርክ ስራ አስኪያጅና የኦሮሞን ተቃውሞ በኢንተርኔት ከሚያራምዱት አንዱ የሆነው ጀዋር መሀመድ ስለ አዲሱ ካቢኔ መዋቀሩና በሹመቱ ውስጥ ስለተደረገው የኦሮሞ ብሔረሰብ ተዋጽኦ ጠይቄው ነበር እንግዲህ መንግስታት ሊወርቁ ሲንገዳገዱ ለመትረፍና መልሰው ለመቆም ሲሉ በሁሌም የሚያደርጉት የሹምሽር በማድረግ ለመቆየት የሚያደርጉት ሙከራ ነው። ይሄ በኢትዮጵያ ውስጥ በኃይለሥላሴ ሊወርቅ አካባቢ እንዲሁም ደግሞ በመንግስቱ ወለመነ ጊዜ የታየ ነው። በተለያዩ የአፍሪካ ሀገሮች፣ በቅርቡ ደግሞ በአረብ ሀገሮች ያየነው ነገር ነው። ግን ለውጥ ነው ማለት አይችልም። ምንም ለውጥ የለም። እዛ ውስጥ ያሉት ኦሮሞ ተብለው የቀረቡት ዶክተር ወርቅነህ ገበየሁ ገብረ ኪዳን ኦሮሞ አይደለም፣ የትግራይ ተወላጅ ነው። ኦሮሚያስ ያደገ ነው። ሌሎቹም በዛ ውስጥ ገቡ የተባሉት የዚህን ያህል በኦሮሞ ውስጥ ሆኖ ወይ ውስጥ ተሰሚነት ያላቸው ግለሰቦች አይደሉም። አይደለም ወርቅ በኦሮሞ ውስጥ ሆነ በኢትዮጵያ በከፍተኛ ደረጃ የሚወደደውን በቀለ ገርባን እንኳን አምተው ቢሾሙት በአሁኑ ወቅት በህዝቡ ውስጥ ያለውን ቁጣ ለማብረድ እና ለውጥ ለማምጣት ስርዓቱን ለማትረፍ የሚረዳ አይመስለኝም። የህዝቡ ጥያቄ የካቢኔ ለውጥ ሳይሆን የመንግስት ለውጥ ነው። አዲስ መንግስት ኮንትራት ከህዝቡ ጋር መፈራረም የሚያስፈልገውና በህዝብ የተመረጠ መንግስት እንዲመሰረት ነው ህዝቡ እየጠየቀ ያለው በአንድ ፓርቲ ሙሉ በሙሉ መቶ ፐርሰንት በቁጥጥር ስር ያለ ፓርላማ የኢህአዴግ አባሎች የሆኑትን ሰዎች ከዩኒቨርሲቲ ያመጣቸው እና ስለሾማቸው ለውጥ ያመጣል አይደለም። በነገራችን ላይ ከዩኒቨርሲቲ መጡ የሚባሉ ለምሳሌ ከወለጋ ዩኒቨርሲቲ ፕሬዚደንት የመጣውን ሰው የሶስት ዶክተሩ ፈቃዱ ብዙ ተማሪ ያስገደለ ተማሪዎችን ሲያስጨፈጭፍ የነበረ በዩኒቨርሲቲው ማህበረሰብና በነቀምቴ ህዝብ ከፍተኛ ቁጣ ከዛ ተነቅሎ የመጣ ሰው ነው። ስለዚህ እነዚህ ሰዎች ወደዚህ መምጣት አንደኛ ኢንዲፔንደንት ነጻ ናቸው ማለት ውሸት ነው። እነዚህ የታወቁ የሆዴድ ወይም የኢህአዴግ አባላት የነበሩ አንድም ሰው ከፓርቲው ጋር ንክኪ የሌለው የፓርቲው አባል የሌለ ያልሆነ ሰው ወደዚህ ውስጥ አልገባም። የአረና ትግራይ ፕሬዝዳንት አቶ ገብሩ አስራት በበኩላቸው ፓርቲያቸው ያለውን አቋም የሚያስቀይር ሹምሽር እንዳልተካሄደ ይናገራሉ። ሰዎችን መቀያየር ከእንግዲህ ለኢትዮጵያ ችግር የሚያመጣው ለውጥ የለምም ብለዋል። ኢህአዴግ መንግስት በራሱ መንገድ የሚያደርገው ማስተካከል ሊሆን ይችላል። እኛ ግን ይህ አይደለም ዋና ጥያቄ የእኛም የፓርቲያችን ጥያቄ ሚሆን የህዝቡም ጥያቄ ይህ አይመስለኝም። የፓርቲ እንደገና ማዋቀር የሽሞት የሰዎች ድልድል ሳይሆን መሰረታዊ የሆነ ለውጥ ነው እየጠየቅን ያለ ነው። መሰረት ለውጥ ስል እንግዲህ በሀገሪቱ ዲሞክራሲ እንዲኖር፣ ነፃነት እንዲኖር፣ ፍትሕ እንዲኖር እና በሀገሪቱ ህገ መንግስቱ መሰረት አድርጎ ቢያንስ ባለው ህገ መንግስት መሰረት ተደርጎ የዜጎች ነጻነት እንዲጠበቅ፣ መብት እንዲጠበቅ፣ መሰረታዊ የሆኑ መብቶቹ እንዲጠበቁ ነው የኛ ፍላጎት። እዚህ ላይ ተመስርቶ ነጻ ምርጫ ፍትሀዊ ምርጫ ሲካሄድ እንግዲህ ያኔ ህዝቡ የመረጣቸው ወገኖች መንግስትን ያዋቅራሉ። ይህ ግን የአንድ ፓርቲ ጉዳይ ስለሆነ ራሱ በመሰለው መንገድ ቢያደራጅም ለውጥ አያመጣም። የህዝቡ ጥያቄም እሱ አይደለም። ያለው ህዝቡን የሚወክሉ በፓርላማውም በስራ አስፈጻሚውም በህዝቡ አመኔታና ድጋፍ ያገኙ ፓርቲዎችም የሚሳተፉበትና በነጻና ፍትሀዊ መንገድ የተመረጠ ህዝቡ ይሁንታ የሰጠው መንግስትና ካቢኔ እንዲኖር ነው ፍላጎትና ይሄ የሀገሪቱን ህዝብ ጥያቄ ጭራሽ የማይመለስ ጉዳይ ነው ነው የሚለው አድማጮች። ሌሎች አስተያየት ሰጪዎች የተካተቱበት ዝርዝር ከምሽቱ ሶስት ሰዓት በሚኖረን ፕሮግራም ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። መስመር ላይ ዳንኤል ብርሃኔ አለ። ዳንኤል ብርሃኔ ሆርን አፌርስ ድረገጽ ላይ ጸሐፊ ነው። እንደምናመሸ ዳንኤል ሰላም። እንደምናልክ እንግዲህ በጽሁፍ ባሰፈርከው ቃል እንነሳና ከዘመነ ሲቪል ሰርቪስ ወደ ዘመነ አዲስ አበባ ዩኒቨርሲቲ በሰላም እንኳን አደረሰን ብለሃል። ይህም የሆነው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ካቢኔያቸውን ለህዝብ ተወካዮች ምክር ቤት አቅርበው በሙሉ ድምፅ ከጸደቀላቸው በኋላ ነው። እስቲ የመንግስቱን ቅርጽ እንዴት ታየዋለህ? በቅድሚያ። እሺ፣ ሄኖክ ለነገሩ ያ ያው የፌስቡክ ቀልድ ነው። ሲቪል ሰርቪስ እኔ ችግር አለው ለማለት ሳይሆን የካቢኔው ኮምፖዚሽን ላይ ያንን ለውጥ ስላሳየ ነው። በፊት የነበሩት ሰዎች ሲቪ ሲታይ በርከት ያለው ያው ሲቪል ሰርቪስ ኮሌጅ ወይም ሲቪል ሰርቪስ ዩኒቨርሲቲ የተማሩ ይበዙበት ነበረ። ያን ለማመልከት ነው። ከዛ በተረፈ ቅርጹ እንግዲህ እንዴት ነው? አሁን ትንሽ ያው ታስቦበት ይመስለኛል። አሁን ፕሮጀክት ያደረጉት ነገር አለ። ኖርማሊ አንዱ ባለፈው አመት ወይም ባለፉት ሶስት አራት አመታት ከመለስ ዜናዊ በኋላ የነበረው ኢምፕሬሽን የነበረን ምስል ወይም ለሰው የቀረለት ምስል አራቱ የኢህአዴግ ፓርቲዎች እርስ በርስ ለእርስ በርስ ስልጣን ለመካፈል ሲሉ ክለስተር ሶስት ክለስተር በምክትል ጠቅላይ ሚኒስትር ማዕረግ እያሉ የክለስተር አስተባባሪ እንደፈጠሩ እንደገና ደግሞ ሚኒስተር ሲሰናበት ያው ዝም ብሎ ለማሰናበት ስለከበዳቸው ወይም እርስ በርስ ፎርሃት የበሬዝን ዝም ብሎ ለማሰናበት ሲሉ ሚኒስተር የጠቅላይ ሚኒስትር አማካሪ እያደረጉ እንደነበረ ይህንን ነው እንግዲህ ሰው ሲያስተውል የነበረው እና የጠቅላይ ሚኒስትር አማካሪ የሚባሉ ቦታዎች ራሳቸው እየተደራረቡ ተመሳሳይ ነገር ላይ የሚያማክር ሁለት ሶስት ሰው ሁሉ የተሾመበት ነበር። እና ዛሬ ጠቅላይ ሚኒስትሩ እንግዲህ አማካሪ ቦታዎች በሙሉ ቀርተዋል። ከዛ ሌላ እነዚህ ክለስተርም ክለስተሮችም ቀርተዋል። በምክትል ጠቅላይ ሚኒስትር ያሉት ክለስተሮች ቀርተዋል። አንድ ብቻ ምክትል ጠቅላይ ሚኒስትር ነው የሚኖረው ማለቱ አስገራሚ ነው። ያው ኮንፊደንስ ወይም ደግሞ የሆነ ጋራ መግባባት እንደፈጠሩ ለማሳየት እንደዚህ አይነት ምስል ፕሮጀክት ለማድረግ ለማሳየት፣ ለማንጸባረቅ የተፈለገ ነው የሚመስለው። በመሰረቱ የጠቅላይ ሚኒስትር አማካሪ ተወሰነ ቢኖር ችግር አልነበረውም። ጠቅላይ ሚኒስትር እና ክለስተርን ቢኖር እንደ አሰራር እንዳወቃቀር በመሰረቱ ችግር ያለው አይደለም። ግን የተፈጠረውን ገጽታ አልወደዱ ይመስለኛል። ያ ነው እዛ ጋር ያየሁት የወሰድኩት ነገር በዛሬው የጋቢና ጉዞ እንግዲህ የኢትዮጵያው ጠቅላይ ሚኒስትር ያካሄዱትን ሹም ሽር ስንቃኝ ቆይተናል። በዚህ ሹም ሽር ላይ ሶስት ሴቶች ተሹመዋል በሚኒስትርነት ወደ እነሱ ነው የምንሄደው። የመጀመሪያዋ ዶክተር ሂሩት ወልደ ማርያም ይባላሉ። የመጀመሪያ ዲግሪያቸውን በስነ ልሳን ወይም የቋንቋ ጥናት፣ ሁለተኛ ዲግሪያቸውንም እንዲሁ በስነ ልሳን፣ የፒኤችዲ እሱም እንዲሁ በስነ ልሳን ከኮለን ዩኒቨርሲቲ ጀርመን አግኝተዋል። የአካዳሚክ ማዕረጋቸው በአዲስ አበባ ዩኒቨርሲቲ በስነ ልሳን ተባባሪ ፕሮፌሰር ናቸው። ለኢፌድሪ የባህልና ቱሪዝም ሚኒስትርነት ዶክተር ሂሩት ወልደማርያም ብሔር ከምባታ በተሰማሩባቸው የማስተማር የምርምርና የአመራር ችሎታቸው ውጤት ያስመዘገቡ፣ በስነምግባራቸውና በታታሪነታቸው የተመሰገኑ በመሆናቸው የባህልና ቱሪዝም ሚኒስቴር ሚኒስትር በመሆን የአገራችንን የባህልና ቱሪዝም ዘርፍ በብቃትና በውጤታማነት ይመራሉ ብዬ በማመን አቅርቤያቸዋለሁ። ዶክተር ሂሩት ወልደ ማርያም የኢትዮጵያ ቋንቋዎች አካዳሚ ተመራማሪ፣ የትምህርት ክፍል ኃላፊ፣ የዩኒቨርሲቲዎች የጸረ ሙስና መኮንን፣ የአዲስ አበባ ዩኒቨርሲቲ ተባባሪ ምክትል ፕሬዚዳንት፣ እስካሁን ድረስ ደግሞ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት በመሆን ሲያገለግሉ ቆይተዋል። በተጨማሪም የተቋማዊ ልማት ምክትል ፕሬዚዳንት፣ የህዳሴ ግድብ ምክር ቤት አባልና የኢትዮጵያ የህዝብ ዲፕሎማሲ በመሆን አገልግለዋል። ሁለተኛዋ እጩ ሚኒስትር ሆነው የተሾሙት የምህንድስና ባለሙያ የሆኑት ወይዘሮ አይሻ መሐመድ ናቸው። ለኤፍድሪ የኮንስትራክሽን ሚኒስትርነት ኢንጂነር አይሻ መሐመድ፣ ብሄር አፋር፣ የትምህርት ዝግጅት የማስተርስ ዲግሪያቸውን በለውጥና ትራንስፎርሜሽናል ሊደርሺፕ ከግሪንዊች ዩኒቨርሲቲ ኢንግላንድ አግኝተዋል። የምህንድስና ባለሙያዋ ወይዘሮ አይሻ በአፋር ክልል በስራና ከተማ ልማት ቢሮ በዲዛይን ቡድን መሪነት በአፋር ክልል የከተማ ልማት ማሻሻያ ንዑስ ፕሮግራም አስተባባሪነት የዩኒቨርስቲ አቅም ግንባታ ፕሮግራም የሰመራ ዩኒቨርሲቲ የግንባታ ፕሮጀክት ምክትል ስራ አስኪያጅና ከፍተኛ ተቆጣጣሪ መሀንዲስ እንዲሁም ተጨማሪ ስራዎችን ሲያገለግሉ የቆዩ ነበሩ። ወደ ሶስተኛው እንለፍ። ለኤፌድሪ የሴቶችና ህጻናት ጉዳይ ሚኒስትርነት ወይዘሮ ደሚቱ ሀምቢሳ ብሄር ኦሮሞ። ወይዘሮ ደሚቱ ታታሪ ጥሩስ ወይዘሮ ደሚቱ ናቸው፣ ሶስተኛዋ ሚኒስትር። እንግዲህ በዚሁ አስተያየቶቻችሁን ፌስቡክ ላይ የአማሪክ ላይ አድርሱን። በጣም ከባድ ቀን ነበር፣ እየተሯሯጥ ነው። መረጃ እናደርሳችኋለን። ከምሽት ሶስት ሰዓት እንገናኝ። ሄኖክ ሰማ ጊዜርና መስታወት አራጋው እናመሰግናለን።